ጥያቄ አንድ፦ የመልካም ስነ ምግባርን ትሩፋት ጥቀስ። መልስ፦ ነቢዩ ሶለላሁ አለይሂ ወሰለም እንዲህ ብለዋል፦ ከአማኞች መካከል እጅግ የተሟላ ኢማን ያላቸው እነዚያ ይበልጥ መልካም ስነ ምግባርን የተላበሱት ናቸው። ትርሚዚና አሕመድ ዘግበውታል።